የአሜሪካ ድምጽ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስትስ ከዋሽንግተን ዲሲ የሚተላለፍላችሁ የግንቦት 13 2016 ዓ.ም ጥንቅራችን ጀመረ። ዝግጅቶቻችንን እናስተዋውቃችሁ። በኢትዮጵያ ለዜጎች መፈናቀልና ሰቆቃ ምክንያት የሆኑ ግጭቶች እንዲቆሙ የአውሮፓ ሕብረት ጠየቀ። እነዚህ ክልሎች ላይ ትኩረት የተደረገው በዋናነት በትግራይ ና በመላው ሰሜን በተደረገው ጦርነት፣ አሁንም በአማራ ክልል በቀጠሎ ግጭት ምክንያት ከፍተኛ ጉዳት የደረሰባቸው በመሆናቸው ነው። በምሽቱ በዚህ ዙሪያ ዘገባ አለን። በሌላ በኩል አቶ ታየ ደንዳ በቀረበባቸው ክስ ላይ የጠየቁት ማሻሻያ ውድቅ ተደረገ የሚሉትና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችና ዜናዎችን ወደ እናንተ የምናደርስ ይሆናል። ሰላም ጤናስጥልኝ የተከበራቸው አድማጭ ተመልካቾቻችን እንደምናምቻቸኋል ከምርካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ በመምራት አብሬያቸው የሚቆየው ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ ናት። እንዲሁም ደግሞ ንጉሱ ታምሬ ከስቱዲዮ ስርጭቱን ያቀናብርልናል። ከመላው የአሜሪካ ድምፅ የስቱዲዮና የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እየጋበዝኩ ለምሽቱ ወደ ያዝናቸው ዜናዎች እንሻገራለን። ሰላም ጤና ይስጥልኝ ተመልካቾቻችንና አድማጮቻችን የምሽትን ዜናዎችን ማቅረብላችሁ አስማማየ ነኝ። በመጀመሪያም በትግራይ ክልል ራያና ዘቦ ወረዳ ውስጥ ሰባት ሲቪሎች ማነታቸው ባልታወቀ ታጣቂዎች ትናንት ሰኞ እንደተገደሉ የወረዳው አስተዳዳሪ ለቪኦኤ ገለጹ። አስተዳዳሪው አቶ ተዘራ ጌታሁን መቀሌ ለሚገኘው የቪኦኤ ሪፖርተር ዛሬ ማክሰኞ ማምሻውን በሰጡት ቃል ጥቃቱ የተፈጸመው ድንበር ተሻግረው በገቡ አደጋ ጣዮች መሆኑን ተናግረዋል። የትግራይ ክልል ኮሚኒኬሽን ጽሕፈት ቤት ዛሬ ማህበራዊ ገጹ ላይ ባወጣው ጽሑፍ የተገደሉት ሰዎች ከብት ሲጠብቁ የነበሩ መሆናቸውን ጠቁሞ አጥቂዎቹ ከአፋር ክልል የመጡ ናቸውም ብሏል። የተገደሉት ሰዎች ማንነትም ሆነ የጥቃቱ ሰበብም አልተገለጸም። የአፋር ክልላዊ መንግስትና ፌዴራል መንግስቱ ሁኔታው እንዲያጣሩና ፍትህ እንዲያስገኙ የክልሉ ጊዜያዊ አስተዳደር ጥሪ ማቅረቡን ጽሕፈት ቤቱ አመልክቷል። ቪኦኤ ሁኔታውን በቅርበት ለማጣራት እየሰራ ነው። በጉዳዩ ላይም ከየትም ሌላ ወገን የተገኘ ተጨማሪ ወይም የተለየ መረጃ የለም። በሰሜን ማዕከላዊ ናይጄሪያ ታጣቂዎች አርባ ሰዎች ገደሉ። በሰሜን ማዕከላዊ ናይጄሪያ ሞተር ሳይክል የሚነዱ ታጣቂዎች በአንድ የማደናወጭ ማህበረሰብ ላይ ተኩስ በመክፈት እና ቤቶችንም በማቃጠል ባደረሱት ጥቃት ቢያንስ አርባ ሰዎች መገደላቸውን የአካባቢው መንግስት አስታውቋል። ተራራማ አካባቢ በሆነው ፕላቱ ግዛት የዋሴ ወረዳ ሰኞ ማለዳ በተፈጸመው ጥቃት ታጣቂዎቹ ዙራክ የተሰኘ በማዕድን በማውጣት የሚተዳደር ማህበረሰብ ላይ ጥቃት ማድረሳቸውን የፕላቱ ግዛት ኮሚሽነር ሙሳ ኢብራሂም አሾምስ ላዣንስ ፍራንስ ፕሬስ በስልክ አስገልጸዋል። ዋሴ የተሰኘው አካባቢ ዚንክና ሊድ የተሰኙ ማዕድኖች በብዛት የሚገኙበት ሲሆን፣ ፕላቱ ደግሞ በቆርቆሮ ማዕድን በስፋት ይታወቃል። በብዛት ሙስሊሞች የሚኖሩበት የሰሜናዊ ናይጀሪያ ክፍልና በብዛት ክርስቲያኖች የሚገኙበት ደቡባዊ የናይጀሪያ ክፍል መለያ መስመር ላይ የምትገኘው ፕላቱ ግዛት በእረኞችና በአርብቶ አደር ገበሬዎች መካከል በሚፈጠር አለመግባባት ትታወቃለች። በአየር ንብረት ለውጥ ከግጦሽ መሬት ከውሃ አቅርቦትና እንደ ብረት ማዕድን ከመሳሰሉ ሌሎች ሀብቶች ጋር በተያዘ የሚፈጠረውን ውጥረት አባብሶታል። አንዳንድ የሰሜን ምዕራብና የሰሜን ማዕከላዊ ናይጀሪያ አካባቢዎችን በከፍተኛ ሁኔታ በታጠቁ ወንጀለኛ ቡድኖች ገንዘብ ለማግኘት በሚፈጽሟቸው ወረራና የጅምላ ፈና ሽብር ውስጥ ወድቀዋል። በጥር ወር በፕላቱ በሚገኝ ማንጉ ከተማ ውስጥ በተፈጸመ የእርስ በእርስ ግጭት ቤተ ክርስቲያናትና መስጊዶች የተቃጠሉ ሲሆን ከአምሳ በላይ ሰዎች ሕይወታቸውን ሲያጡ በሺዎች የሚቆጠሩት ደግሞ ለስደት ተዳርገዋል። አድማጮቻችንና ተመልካቾቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኮንጎ መፈንቅለ መንግስት ሙከራ የፓርላማ አባል መኖሪያ ቤት በጥይት ተደበደበ። በዲሞክራቲክ ሪፐብሊክ ኮንጎ ውድለት የተካሄደው መንፈንቅ ለመንግሥት ሙከራ የጸጥታ ኃይሎች አክሽፈዋል። ታጣቂዎቹ በጥቃቱ የከፍተኛ ባለሥልጣናት መኖሪያ ቤት ላይ ያነጣጠሩ ሲሆን በዋና ከተማዋ ኪንሻሳ የሚገኘውን የፕሬዚዳንቱን ጽህፈት ቤት ለአጭር ጊዜ በቁጥጥር ስር መዋላቸውን ባለስልጣናት አስታውቋል። እሁድ ጠዋት ወደ አምሳ የሚጠጉ ታጣቂዎች ከአካባቢው ጋር የሚመሳሰል ቀለም ያለው ልብስ በመልበስ በጠቅላይ ሚኒስትሩ፣ በመከላከያ ሚኒስትሩና የፓርላማው አፈጉባኤ ይሆናሉ ተብሎ በሚጠበቁት ከፍተኛ ባለሥልጣን መኖሪያ ቤት ላይ ጥቃት ማድረሳቸውን የአገሪቱ ጦር አመላክቷል። አጥቂዎቹ ጥቃቱን የፈጸሙት በማዕከላዊ ኪንሻሳ ከፍተኛ ጥበቃ የሚደረግለትና የኮንጎ ዲሞክራቲክ ሪፐብሊክ ፕሬዚዳንት ኦፊሲያላዊ መኖሪያና ዋና የሥራ ቦታ በሆነው ፓላሲስ ደላ ኔሽን ጥሰው በመግባት ነው። የፓርላማ አባል የሆኑት ቪታል ካሜሬ ቃል አቀባይ ሚቼል ሞቶ ሙሂማ ለሮይተርስ በሰጡት ቃል በካሜሬ መኖሪያ ቤት በደረሰው ጥቃት ሁለት ጠባቂዎችና አንድ ጥቃት አድራሽ መሞታቸውን ገልጸዋል። በቦታው ስንደርስ አካባቢው የጦር ሜዳ ይመስል ነበር፣ ያሉት ሙሃሚ በየቦታው የወደቁ አስከሪዎችና ቁስለኞች ይታዩ እንደነበርና ፖሊስ ካሜሬን ከጥቃቱ ማዳን መቻሉን ተናግረዋል። በተያያዘ ዜና ሶስት አሜሪካውያን በኮንጎ መፈንቅለ መንግስት ተሳትፈዋል በሚል ተጠርጣሪ ሆኑ። በኮንጎ ፕሬዚዳንታዊ ቤተ መንግስት ላይ በተፈጸመው ጥቃት የኮንጎና አሜሪካዊ ዜግነት ባላቸው ክርስቲያን ማላጋ የተሰኙ ፖለቲከኛ የተመሩ ሶስት አሜሪካውያን መሳተፋቸው ተገልጿል። በወርቅ ማዕድንና ያገለገሉ መኪናዎች ንግድ ላይ የተሰማሩት ማላንጋ ዩታህ በተሰኘው የአሜሪካ ግዛት የተወለደ ልጃቸውን በከሸፈው መፈንቅለ መንግስት እንዲሳተፍ ማሳመናቸውን ባለስልጣናት ዓመት አስታውቀዋል። በመፈንቅለ መንግስቱ ማላጋን ጨምሮ ስድስት ሰዎች የተገደሉ ሲሆን ሶስቱን አሜሪካውያን ጨምሮ በርካቶች መታሰራቸውን የኮንጎ ጦር ቃል አቀባይ ብርጋዴ ጀኔራል ሲልቬን ኢኬንጂ ተናግረዋል። ማላንጋ እሁድ ጧት ከፕሬዚዳንቱ ጠባቂዎች ጋር በተደረገ የተኩስ ልውውጥ መገደላቸውንም ቃል አቀባዩ አክለው ገልጸዋል። ባለሥልጣናቱ የ21 ዓመት ዕድሜ ያለው የማሊንጋ ልጅ ለሚማርበት ሁለተኛ ደረጃ ትምህርት ቤት እግር ኳስ ከመጫወት እንዴት በስፋት በአፍሪካ ትልቁ አገር የሆነችን መሪ በኃይል ወደ ማውረድ እንደተሸጋገረ ለመረዳት እየሞከር ነው ብሏል። እናቱ ብሪቲኒ ሳዌር ለአሶሽትድ ፕሬስ በላከችው ኢሜይል ልጄ ንጹህ ነው ስትል ምላሽ ሰጠች። ቢሆንም ሌሎች ዝርዝር መረጃዎችን ለመስጠት ፈቃደኛ አልሆነችም። ሰኞ ዕለት በፌስቡክ ገጽ ባጋራችው መልእክት ግን ይህ አባቱን የሚከተል ንጹህ ልጅ ነበር። በየቦታው በሚለጠፉና ወደ እኔ በሚላኩ ቪዲዮዎች ተሰላችቻለሁ ብላለች። በተለያዩ ማኅበራዊ ሚዲያዎች ላይ የሚዘዋወር አንድ ቪዲዮ ልጇ በደም ከተጨማለቀና ማንነቱ በግልጽ ከማይታይ አንድ ነጭ ሰው ጋር ሁለቱም በአቧራ ተሸፍነውና በኮንጎ ወታደሮች ተከበው ያሳያል። እጁን ወደ ላይ ያነሳው ማርሴን ፊቱ ላይ ፍርሃት ይነበብበታል። አባቱ ማሊንጋ እንደ አውሮፓያን አቆጣጠር በ1990 ከቤተሰቦቹ ጋር በስደት ወደ አሜሪካ መምጣቱንና የኮንጎ ተቃዋሚ ፖለቲካ ፓርቲ መሪ በመሆን ከዋሽንግተንና ከቫቲካን ከፍተኛ ባለሥልጣናት ጋር መገናኘቱን በድረገጹ ላይ ያሰፈረው ግለ ታሪኩ ያሳያል። ሁለተኛው መፈንቅለ መንግስቱ ተሳትፎ የተባለው ግለሰብ ቤንጃሚን ሪቢን ዛልማን ፓውሎን የተባለ ግለሰብ መሆኑን የኮንጎ መገናኛ ብዙሃን ያሰራጨው የአሜሪካ ፓስፖርት ምስል የሚያሳይ ሲሆን ማላንጋ እንደ አውሮፓውያን አቆጣጠር በ2022 ሞዛምፒክ ውስጥ ባቋቋመው የወርቅ ማዕድን ማውጫ ኩባንያ የንግድ ሽርክና እንደነበራቸው ተመላክቷል። በኪንሻሳ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ እሁድ እለት በተፈጸመው የመፈንቅለ መንግስት ሙከራ የአሜሪካ ዜጎች ተሳትፏል ሊሆን እንደሚችል እንደሚያውቅና በእነዚህ የግፍ ወንጀል ድርጊቶች ላይ በሚደረገው ምርመራ ከባለስልጣናት ጋር እንደሚተባበር አስታውቋል። የሲንጋፖር አየር መንገድ ንብረት የሆነው ቦይንግ አውሮፕላን ባጋጠመው ያልተጠበቀ አየር የአንድ ሰው ህይወት አለፈ። የሲንጋፖር አየር መንገድ ንብረት የሆነው ቦይንግ 777 ከለንደን ተነስቶ ሲበር ባጋጠመው ድንገተኛ የአየር አለመረጋጋት ባንኮክ ላይ እንዲያርፍ የተገደደ ሲሆን በአደጋው አንድ ሰው ሲሞት 30 ሰዎች ጉዳት ደርሶባቸዋል። አውሮፕላኑ ካረፈ በኋላ በታይላንድ ዋና ከተማ የሚገኘው አየር መንገድ የሚያገለግሉ የአደጋ ጊዜ ተሽከርካሪዎች አስቸኳይ እርዳታ አድርገዋል። እንደ አውሮፓውያን አቆጣጠር በ2018ና በ2019 የመከስከስ አደጋዎችን ያስተናገደው ቦይንግ በጥር ወር የአላስካ አየር መንገድ ንብረት የሆነው ቦይንግ 737 ማክስ አውሮፕላን የበር መገንጠል አደጋ ከደረሰበት ወዲህ የአደጋ ሲደርስ የመጀመሪያው ነው። የሲንጋፖር አየር መንገድ ባወጣው መግለጫ አውሮፕላኑ 211 ተሳፋሪዎችንና 18 የአየር መንገዱ ሠራተኞችን አሳፍሮ እንደነበር የገለጸ ሲሆን ባደገው የአንድ ሰው ሕይወት ማለፉንና 18 ሰዎች በሆስፒታል ተኝተው ሕክምና እየተደረገላቸው መሆኑን አመልክቷል። ሌሎችም 12 ሰዎች የሕክምና ርጣራ ተደርጎላቸዋል ሲል የጉዳት መጠንና ክብደትን በዝርዝር ሳይገልጽ አመልክቷል። አደጋው የደረሰው በታይላንድ ዘናባማ ወቅት የተወሰኑ አካባቢዎች ከፍተኛ የአየር ሁኔታና ነጉድጓድ እያስተናገዱ ባሉበት ወቅት ነው። በመጨረሻም የእስራኤል ወታደሮች በዌስት ባንክ ባካሄዱት ወረራ ሰባት ሰዎች ገድሏል ሲል የፍልስጤም የጤና ባለሥልጣናት ተናግረዋል። የእስራኤል ጦር በቁጥጥር ስር በሚገኘው ዌስት ባንክ ማክሰኞ ዕለት ወረራ የፈጸመ ሲሆን በደቡባዊ ጋዛ ሰርጽ ከአማስ ታጣቂዎች ጋር ውጊ አካሂዷል። የፍልስጤም የጤና ባለስልጣናት ባለሥልጣናት የእስራኤል ወታደሮች ዌስት ባንክ የሚገኘው ጄኒን ከተማ ባካሄዱት ወረራ ሰባት ሰዎች መግደላቸውን ያስታወቁ ሲሆን የጄኒን መንግስት ሆስፒታል ከተገደሉት ሰዎች መካከል አንዱ የቀዶ ጥገና ሐኪም መሆኑን አመልክቷል። የእስራኤል ጦር በበኩሉ በታጣቂዎች ላይ ያነጣጠረ ጥቃት መፈጸሙንና ወታደሮቹ በርካታ ተዋጊዎችን ተኩሶ መግደላቸውን ገልጿል። በሌላ በኩል የእስራኤል መከላከያ ሚኒስትር ዮሃብ ጋላንት ዓለም አቀፉ የወንጀለኞች ፍርድ ቤት ከፍተኛ አቃቢ ህግ በጋላንትና በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የእስር ማዘዣ ለመጠየቅ የወሰደውን እርምጃ ውድቅ አድርገዋል። ጋላንት ማክሰኞ ዕለት ባወጡት መግለጫ በሳቸውና በኔታንያሁ ላይ የእስር ማዘዣ ለማውጣት የቀረበው ማመልከቻ አሳፋሪ ሲሉ ጠርተውታል። አቃቢ ህግ ካሪም ካን የእስራኤል መንግስት ራስን የመከላከልና ታጋሾች የማስለቀቅ መብት ለመከላከል ያደረጉት ሙከራ ውድቅ መደረግ አለበት ሲሉ ጋላንት በኤክስ ላይ ባሰፈሩ ጽሑፍ አመልክተዋል። አድማጮቻችንና ተመልካቾቻችን፣ ለሰዓቱ የነበሩት ዋና ዋና ዜናዎች እነዚህ ነበሩ። ወደ ይደል መልሳችሁ። በዓለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ያደረሰን አስማማዋየን እናመሰግናለን። በመከታተል ላይ የምትገኙት በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት እስከ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ግንቦት 13 2016 ዓ ም መሰናዷችንን ነው። ዝግጅቶቻችን ይቀጥላሉ። ወደ አብይ ዘገባችን ከመሻገራችን በፊት አብረናችሁ ያለነውን ባለሙያዎች በድጋሚ እናስተዋውቃችሁ ዋና አዘጋጇ ጽዮን ግርማናት ንጉሱ ታምሬ ስርጭቱን ከዚህ ከስቱዲዮ ያቀናብርልናል አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሲ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ናቸው ከሌሎች የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን እንዲሁም እኔ ኤደን ገረመው መሰናዶን እየመራው አብሬያችሁ ይቆያለው አሁን ለምሽቶ ወደ ያዝነው አብይ ርዕስ እንሻገር በኢትዮጵያ ለዜጎች መፈናቀልና ሰቆቃ ምክንያት የሆኑ ግጭቶች እንዲቆሙ የአውሮፓ ህብረት ጠየቀ። ከአጋሮች ጋር በመሆን በኢትዮጵያ ለተፈናቃዮች የሚውል ድጋፍ ይፋ ያደረገው የአውሮፓ ህብረት ግጭቶች በውይይት እንዲፈቱ ጠይቋል። የአውሮፓ ህብረትና አጋሮቹ ለተፈናቃዮች የሚውል የአርባ ሶስት ነጥብ አምስት ሚሊዮን ዩሮ ድጋፍ አድርገዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት በኢትዮጵያ የህብረቱ አምባሳደር ሮላንድ ኮቢያ የዜጎች መፈናቀል እንዲቆምና ችግሮች በሰላም እንዲፈቱ ጠይቀዋል። ኬኔዲ አባተ ዝርዝር ዘገባ አለው። የአውሮፓ ህብረትና አጋሮቹ በግጭቶችና በተፈጥሮ አደጋዎች የተጎዱ የአገር ውስጥ ተፈናቃዮችንና የአስተናጋጅ ማህበረሰቦችን የኑሮ ሁኔታ ለማሻሻል ይውላል የተባለ የ43.5 ሚሊዮን ዩሮ ወይም የ2.7 ቢሊዮን ብር ድጋፍ ይፋ አድርገዋል። አርብ ግንቦት 9 ቀን ይፋ የሆነው ይህ የ3 ዓመት የድጋፍ መርሃ ግብር በኢትዮጵያ አራት ክልሎች አፋር፣ አማራ፣ ቤኒሻንጉል ጉሙዝ እና ትግራይ የሚተገበር መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ገልጸዋል። አምባሳደሩ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አራቱ ክልሎች የተመረጡበትን ምክንያት አስረድተዋል። እነዚህ ክልሎች ላይ ትኩረት የተደረገው በዋናነት በትግራይና በመላው ሰሜን በተደረገው ጦርነት፣ አሁንም በአማራ ክልል በቀጠሎ ግጭት ምክንያት ከፍተኛ ጉዳት የደረሰባቸው በመሆናቸው ነው። ለዚህ ለእነዚህ ክልሎች ድጋፋችን እያደረግን ነን። በቁጥር 200ሺ የሚጠጉ ሰዎች በትምህርት ቤቶችና በጤና ተቋማት አገልግሎት ተጠቃሚ ይሆናሉ። እንዲሁም ከ7000 በላይ ሰዎች ለመተዳደሪያቸው በሥራ ዕድል ቀጥተኛ ተጠቃሚዎች ይሆናሉ። ስለዚህ አነስተኛ ሥራዎችን እንዲጀምሩና ወደ መደበኛ ማኅበረሰብ እንዲቀላቀሉ በማድረግ በጣም የተጎዱትን ሰዎች ከጦርነቱ እንዲያገግሙና ወደ ስራ እንዲመለሱ ከማድረግ እየሞከርን ነን። በአገር አቀፍ ደረጃ ከመኖሪያ ቀያቸው የተፈናቀሉ አራት ነጥብ አምስት ሚሊዮን ኢትዮጵያውያን ከፍተኛ የሰብዓዊ ድጋፍ እንደሚያስፈልጋቸው የዓለም አቀፉ የፍልሰት ድርጅት አይ ኦ ኤም መረጃ ያመለክታል። በኢትዮጵያ የአውሮፓ ሕብረት አምባሳደር ሮላንድ ኮቢያ በሌሎች ክልሎች ያሉ ተፈናቃዮችን ተጠቃሚ የሚያደርግ መርሃ ግብርም ስለመኖሩ ተናግረዋል። ሶማሌ ክልል፣ ደቡብ ክልልና ኦሮሚያ ክልልን የመሳሰሉ ሌሎች ክልሎች የሚረዱባቸው ሌሎች ፕሮግራሞችም አሉን። ስለዚህ ሁሉም የተፈናቀሉ ዜጎች በእነዚህ ፕሮግራሞች ተጠቃሚ በሚሆኑበት ፍትሐዊና ሚዛናዊ መንገድ ለመተግበር እየሞከርን ነን። አምባሳደሩ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ለዜጎች መፈናቀል ምክንያት የሆኑ ግጭቶች እንዲቆሙና ለሰብአዊ ድጋፍ አመቺ ሁኔታ እንዲፈጠርም ጠይቀዋል። ብዙ ተፈናቃዮችንና ተጨማሪ ፍላጎቶችን እየፈጠረ ያለ ግጭት እየቀጠለ ባለበት ወቅት የቀደሙ ግጭቶችን ያስከትሉትን ጉዳት ለመቀነስ ብንሞክር ይፈጸመው ማብቃ የሌለው ታሪክ ሆኖ ይቀጥላል። ስለዚህ ግጭቶች እንዲቆሙ ጥሪያችንን እናስተላልፋለን። ባለሥልጣናት ለለጋሽ ድርጅቶችና ለፈጻሚ አካላት ሥራ ምቹ ሁኔታን እንዲፈጥሩም እንጠይቃለን። ምክንያቱም አሁንም በብዙ የአገሪቱ ክፍሎች የተቸገሩ ሰዎችን መድረስ የማንችልበት አስቸጋሪ ሁኔታ ነው ያለው። አክለውም መንግስትና የታጠቁ ቡድኖች ግጭቶችን በሰላም መፍታት እንዳለባቸው አጽንኦት ሰጥተዋል። ግጭቶች በሰላማዊ መንገድ እንዲፈቱ፣ ግጭቶች እንዲቆሙና ዘላቂ መፍትሄ ለመፈለግ ንግግርና ድርድር እንዲደረግ ያለማቋረጥ ላለፉት ዓመታት ጥሪ ያቅርበናል። ፖለቲካዊ መፍትሄዎች የተሻለና ዘላቂ ያለው ውጤት ያመጣሉ ብለን እጅግ በጣም እናምናለን። ለአገር ብቻ ሳይሆን በዋናነት ለሕዝቡም ጭምር ጾታን መሰረት ያደረጉትን ጨምሮ ብዙ ጥቃቶች ተፈጽመዋል። ኢትዮጵያ ይህ ሳይሆን የተሻለ ነገር ይገባታል። ግጭቶች በሰላም ንግግር እንዲፈቱ ሌሎች አካላትም ጥሪ ማቅረባቸውን መቀጠላቸው ይታወቃል። ይሁን እንጂ ለሰላም ንግግር በሬ ክፍት ነው የሚለው የኢትዮጵያ መንግስት በተቃራኒው አማጽያን ታጣቂ ቡድኖችን ለሰላም ዝግጁ እንዳልሆኑ በመግለጽ ይከሳል። በኦሮሚያና በአማራ ክልሎች የሚንቀሳቀሱ ታጣቂዎች በበኩላቸው መንግስትን ተጠያቂ ያደርጋሉ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋም አገራቸው የቀጠሉ ግጭቶችን ጨምሮ በኢትዮጵያ ወቅታዊ ጉዳይ ላይ የምትከተለውን ፖሊሲ በአንጸባረቀው ያለፈው ሳምንት ንግግራቸው በኢትዮጵያ በትጥቅ ግጭት ውስጥ የሚገኙ አካላት ጊዜያዊ አገር አቀፍ የተኩስ አቁም ስምምነት እንዲያደርጉ በንግግር ሰላም እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ ማሳሰባቸው አይዘነጋም። የአምባሳደሩን የፖሊሲ ንግግር በሚገባ ያልተጤነ ሲል የነቀፈው የኢትዮጵያ መንግስት አምባሳደሩ በመግለጫቸው መሰረት የሌላቸውን ክሶች በመንግስት ላይ አሰምተዋል። አገራችንን በምን መልክ ማስተዳደር እንደሚሻለንም ምክር ለመለገስ ሞክረዋል፣ ሲል በውጭ ጉዳይ መስሪያ ቤቱ በኩል ባወጣው መግለጫ መቃወሙ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የተከታተላችሁት የማክሰኞ ምሽት አብይ ርዕሳችን ነበር። የትንታኔ መጽሔት ይቀጥላል። አቶ ታዬ ደንደአ በቀረበባቸው ክስ ላይ የጠየቁት ማሻሻያ ውድቅ ተደረገ። የቀድሞ የሰላም ሚኒስቴር ደኤታ አቶ ታዬ ደንደአ ዛሬ ማክሰኞ በፌዴራል ፍርድ ቤት ቀርበው በተመሰረተባቸው ክስ ላይ የእምነት ክህደት ቃላቸውን ሰጥተዋል። የአሜሪካ ድምጽ ያነጋገራቸው የአቶ ታዬ ጠበቃ አቶ የኋላሸት ታምሩ ክሱን ወንጀል አይደለም ሲሉ መቃወማቸውንና እንዲሻሻል መጠየቃቸውንም አስታውቀዋል። ሆኖም ችሎቱ ተቃውሞውንና የጠየቁትን ማሻሻያ መርምሮ ክሱን ለማሻ ማሻሻል የሚያስችል የህግ አግባብነት የለውም በማለት ውድቅ ማድረጉንም ጠበቃው አስረድተዋል። ገልሞዳዊት ዘገባለው ባለፈው ታህሳስ አንድ ቀን 2016 ዓ ም በቁጥጥር ስር ውለው የሰላም ሚኒስትር ዴኤታ ሆነው ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተሳሰር ለጥፋት ተልእኮ በህቡዕ ተንቀሳቅሰዋል በሚል ክስ የተመሰረተባቸው አቶ ታዬ ደንደዓ ዛሬ ለአራተኛ ጊዜ በፌዴራል ጠቅላይ ፍርድ ቤት ልደታ ምድብ አንደኛ ችሎት ቀርበው ክሱን ተቃውመዋል። ይህ አቶ ታዬ ጠበቃ አቶ የዋላሽ ታምሩ ስለ ዛሬው የችሎቱ ውሎ ነግረውናል። የዛሬ ቀጠሮ የነበረው ነብይን ነው ብይን የተቀጠረበት ምክንያት እኛ በዋና ክሱ ላይ አቃቤ ሕግ ያቀረበው ክሱ ላይ መቃወሚያ አቅርበን እነዛ መቃወሚያዎች ላይ አቃቤ ሕግ መልስ ሰጥቶ ነበር። በዋናነት የኛ ያቀረብናቸው መቃወሚያዎች ውድቅ አድርጎብናል። መቃወሚያችን የነበሩት መጀመሪያ ታየ ደንደአ የሰላም ሚኒስቴር ስለነበር፣ እንደዚሁም ደግሞ የኦሮሚያ ጨፌ አባል ስለነበር የብልጽግና ማዕከላዊ ኮሚቴ አባል ነበር። ስለዚህ በተለይ በመጀመሪያ በሁሎቹ ኢሚዩኒቲ የሚያገኝ ስለሆነ ሊከሰት አይገባም የሚል ነበር መከራ ነገርግን ነገር ግን ፍርድ ቤቱ ክርክር ክስ የተመሰረተበት ሚኒቱ ከተነሳው በኋላ ስለሆነ ብሎ ውድቅ አድርጎብናል ሌሎቹ መከራከሪያ ነጥቦች ወይንም መቃወሚያችን እውነቱን ለመናገር በፍሬ ነገር የሚመለሱ ስለነበሩ ፍርድ ቤቱን በፍሬ ነገር የሚመለሱ የሚሉ ናቸው ለምሳሌ የተከሰስኩባቸው እንትኖች ያልኳቸው ነገሮች ለህዝብ ጥቅም ነው እኔ ባላደራን የህዝብ ባላደራን እና የህዝቡን ኦፒኒየን ሼር የማድረግ የመናገር ግዴታ አለብኝ ያን ግዴታ ነው የተወጣውት ነው። በዛ ውስጥ ወንጀል ተፈጽሞ አልተፈጸመም፣ ልከሰስ አይገባም። በዚህ ምክንያት በህዝብ ጥቅም ላደረግኩት ነገር ልከሰስ ይገባል አይገባም ነው ከመጀመሪያ ከተያዘው ጋር ይክስ ያለመከሰስነት ሲነሳ አብሮ የተነሱ መብቶች ስለሆኑ ፍርድ ቤቱም ያንን ውርቅ አድርጎብናል። በዛሬው ችሎት ተከሳሹ በወንጀለኛ ምግጫ ህጉ ሁለት ሀምሳ አንድ እና ሁለት ሀምሳ ሰባት የተጠቀሱ ህግጋትን በመጣስ እና ለጠላት ፕሮፓጋንዳ በመሆን በሚሉ የወንጀል አድራጎቶች እንዲሁም ህገወጥ የጦር መሳሪያ በመያዝ በሚል በቀረበባቸው ሶስት ክሶች ላይ የእምነት ክህደት ቃላቸውን ተጠይቀው ምላሽ መስጠታቸውንም ጠበቃው አስረድተዋል። የእምነት ክህደትም ቃል እንዲሰጡ ተጠይቆ ነበር። በሶስት ካውንቶች ነው የተከሰሰው። በሶስቱም ካውንቶች ላይ ክዷል። ነገር ግን በመጀመሪያ የሁለቱ ካውንቶች ላይ ያደረጉ ድርጊቶቹን አልካደም። የተጻፉት ነገሮች ኔን የጻፉት ነገር ግን ወንጀል አይደሉም የሚል ነው። ሶስተኛው ካውንት ላይ ያልተፈቀደ የጦር መዛሪያ ይዞ በመገኘት ነው። የሰላም ሚኒስቴር ከሆነበት በኋላ ከፖለቲካ ውስጥ ባለ አሰራር ልዩነት በመፈጠሩ በዛ ልዩነት መሀል ጥበቃ ተነሳ። ጥበቃ ሲነሳልኝ ራሴን መጠበቅ ስለነበረብኝ መሳሪያ እንዲሰጠኝ ጠየቁ። በዛ መሰረት አለቆዎች ምንድን ነው ያሉት? ነው የሚሉት ቸው የጦር መሳሪያ ካገኘ እኛ እንፈቅድልሃለን የሚል ነው። ስለዚህ አክሰስ ሲኖረኝ በኢምፕሊኬሽን ፈቅደውልኛል። ስለዚህ እሱንም ቢሆን ወንጀሉን አልፈጸምኩትም። ሶስቱንም ክደዋል። ሆኖም ችሎቱ ተቃውሞንና የጠየቁትን ማሻሻያ መርምሮ ክሱን ለማሻሻል የሚያስችል የሕግ አግባብነት የለውም በማለት ውድቅ ማድረጉን ጠበቃው ገልጸዋል። ፍርድ ቤቱ የምስክር ቃል ለማዳመጥ ለግንቦት 29 2016 ዓ ም 3 ሰዓት ተኩል ቀጠሮ መያዙንም አቶ የዋላሼት አመልክተዋል። ቀደም ሲል በፌዴራል ፖሊስ ቁጥጥር ለብቻ የቆዩት አቶ ታዬ ደንዳ አሁን ከሌሎች ታራሚዎች ጋር እንዲቀላቀሉ መደረጉን ጠበቃው አክለው ተናግረዋል። በተጨማሪም ታግዶ የነበረው የተከሳሹ ቤተሰብ የባንክ ሳብ እገዳ መነሳቱን ጠበቃው ገልጸው ነገር ግን እስካሁን ተይዞ ባሉት ሁለት ስልኮች አንድ ታብሌትና የድርሰት ረቂቅ ላይ አቶ ታዬ ደንዳ ላቀረቡት አቤቶታ ፍርድ ቤቱ ዛሬ ትእዛዝ እንደሚሰጥበት ጠቁመዋል። ከኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ ተመርጠው የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ጨፌ ኦሮሚያ ባለፈው የካቲት ወር ባካሄደው ሶስተኛ ዓመት ስድስተኛ መደበኛ ጉባኤ ላይ የአለመከሰስ መብታቸውን ማንሳቱ የሚታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። አስከትለን የምናልፈው ወደ እስራኤል ሀማስ ጉዳይ ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደንና የምክር ቤት መሪዎች የዓለም አቀፉ የወንጀል ችሎት አይሲሲ ዋና አቃቤ ሕግ በእስራኤልና ና ሀማስ መሪዎች ላይ ያወጣውን መያዣ ትእዛዝ ይቅርታ፣ መሪዎች ላይ የመያዣ ትእዛዝ ማውጣት እንደሚሹ ትላንት ሰኞ መቃወማቸው ይታወቃል። እስራኤልና ሐማስን በኩል አይን ማየቱ የማይገባ ነው ሲሉም ገልጸዋል። በተለያዩ የዜና ወኪሎች የተዘገበውን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል። አቃቢ ህጉ ካሪም ካን የእስር ማዘዣ እንዲወጣ ከጠየቁባቸው መካከል እስራኤሉ መከላከያ ሚኒስትር ዮአቭ ጋላንት እንዲሁም የሐማስ መሪዎች ሙሐመድ ደይፍና ኢስማኤል ሀኒዬህ ይገኙበታል። ካን አምስቱ ሰዎች በጋዛ ውስጥ በቀጠለው ግጭት ወቅት ለተፈጸሙት አሰቃቂ ድርጊቶች የወንጀል ኃላፊነት እንደሚወስዱ ለማመን የሚያስችል በቂ ምክንያት እንዳላቸው ተናግረዋል። እስራኤልና ሐማስን በእኩልነት መመልከቱን የነቀፉት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ውሳኔውን አውግዘዋል። ግልጽ ላድርግ፣ በእስራኤል ላይ በዓለም አቀፉ የወንጀል ችሎት አይሲሲ የእስር ማዘዣ እንዲሰጥ የቀረበውን ጥያቄ ውድቅ እናደርጋለን። እነዚህ ማዘዣዎች ያሻቸውን ነገር እንኳ የሚያመላክቱ ቢሆን በእስራኤልና በአማስ መካከል ምንም እኩልነት የለም። እንዲሁም ግልጽ ነው፣ የሰላማዊ ሰዎችን ደህንነት ጥበቃን ለማረጋገጥ የምንችለውን ሁሉ ማድረግ አለብን። ግን አንድ ነገር በግልጽ ልናገር በዓለም አቀፉ ፍርድ ቤት እስራኤል ላይ ከተሰነዘረው ክስ በተቃራኒ እየሆነ ያለው የዘር ማጥፋት ወንጀል አይደለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአይሲስን እርምጃ አውግዘው የተኩስ አቁም ድርድርና የእገታ ስምምነቶችን አደጋ ላይ ሊጥል ይችላል ሲሉ ተችተዋል። የአይሲስ ድርጊት አሳፋሪ ነው ያሉት ዲሞክራቱ የህግ መወሰኛው ምክር ቤት መሪ ቻክ ሹመር ጥያቄው ሊወገዝ እንደሚገባ ይናገራሉ። የዓለም አቀፉ የወንጀል ችሎት አይሲሲ አቃቢ ህግ ከሀማስ አሸባሪዎች ጋር ለእስራኤላውያን መሪዎች የእስር ማዘዣ መጠየቁ ፍትሃዊ ያልሆነ ብቻ ሳይሆን የሚያስወግዘው ነው። የአይሲሲ ውሳኔ ተስፋ የሚያሳዝን ቢሆንም ምንም አያስደንቅም ምክንያቱም ለብዙ ዐሥርተ ዓመታት አይሲሲ በእስራኤል ላይ ጥልቅ የሆነ አድሏዊነቱን አሳይቷል። ይህ በእስራኤልና በሐማስ መካከል እኩልነት የሚያመለክት ውሳኔ በእስራኤል ላይ ያለውን አድሎ የሚያሳይ ሌላው ግልጽ ምሳሌ ነው። በህግ መወሰኛው ምክር ቤት የሪፐብሊካኑ መሪ ሚች መካነል ውሳኔውን አውግዘው ዩናይትድ ስቴትስ ፕሬዚደንትና የምዕራባውያን መሪዎች ምርጫቸውን ማስተካከል ይኖርባቸዋል ይላሉ። የዛሬው ዜና ሌላ ችግር ይፈጥራል። ፕሬዝደንቱና ሌሎች የምዕራባውያን መሪዎች በመጨረሻ አንዱን የሚመርጡበት ጊዜ ነው። እስራኤል እንደ የሐማስ መሪ ያለ የሐያ ሲንዋር ካሉ አሸባሪዎች፣ አረመኔዎች ራሷን የመከላከል መብቷን ደግፉ። በሄግ ውስጥ ያሉ ተጠያቂነት የሌላቸው ቢሮክራቶች የስምምነቱ ፈራሚ ባልሆነችው አገር ላይ ስልጣን አላቸው የሚለውን ልብ ወለድ ውድቅ አድርጉ። ይህን አሳፋሪና መሠረተ ቢስ ውንጀላ እስራኤል ላይ ከመሠረቱ ፍርድ ቤቱና ወኪሎች ላይ ከባድ ቅጣት አሳልፉ። ስለዚህ ከትክክለኛው ፍትህና በዩኒቨርሲቲው ከሚሰማው የአመፀኞች ጭወት አንዱን ምረጡ። በእስራኤልና ሐማስ ጉዳይ ከሌሎች የፓርቲ አባሎቻቸው የተለየ አቋም ያላቸው ሴኔተር በርኒ ሳንደርስ የዓለም አቀፍ ሕግን የማክበር አስፈላጊነትን በማጉላት የአይሲሲን ውሳኔ ደግፈዋል። የዓለም አቀፉ የወንጀል ችሎት አቃቢ ህግ እነዚህን እርምጃዎች መውሰዱ ትክክል ነው። እነዚህ የእስር ማዘዣዎች ተግባራዊ ሊሆኑም ላይሆኑም ይችላሉ። ነገር ግን የዓለም ማኅበረሰብ ዓለም አቀፍ ህግን ማስከበሩ የግድ ነው። እነዚህ የጨዋነትና የሥነ ምግባር ደረጃዎች ከሌሉ፣ ይህች ፕላኔት በፍጥነት ወደ አለመረጋጋት፣ ወደማያልቁ ጦርነቶችና ወደ አረመኔነት ልትወርድ ትችላለች። በዓለም አቀፍ ደረጃ ፈረንሳይና ቤልጅየም የፍርድ ቤቱን ውሳኔ እንደሚደግፉ ገልጸዋል። የፈረንሳይ የውጭ ጉዳይ ሚኒስቴር ፈረንሳይ የዓለም አቀፉን የወንጀለኞች ፍርድ ቤት ነጻነትና በሁሉም ሁኔታዎች ውስጥ አጥፊዎች ተገቢውን ቅጣት እንዲያገኙ የሚደረገውን ትግል ትደግፋለች ሲል አስታውቋል። የቤልጅየም የውጭ ጉዳይ ሚኒስትር ሀዲጃ ለሀቢብ በኤክስ ላይ ባሰፈሩት መልእክት በጋዛ ውስጥ ለተፈጸሙ ወንጀሎች ተጠያቂዎች ማንም ሆነ ምንም ቢሆኑም በከፍተኛ ደረጃ መከሰስ አለባቸው ሲሉ አጽንኦት ሰጥተዋል። የእስራኤል መሪዎች የአይሲስን እርምጃ አጥብቀው አውግዘዋል። የመከላከያ ሚኒስትሩ ዮአፍ ጋለንት የአቃቢ ሕግን ጥያቄ አጸያፊ ሲሉ የእስራኤልን ድርጊት ከሐማስ ጋር ያነጻጸረ ነው ሲሉ ተከራክረዋል። ጋለንት እስራኤል የአይሲሲ አባል እንደማትሆንና ስልጣኑን እንደማትቀበል ገልጸው እስራኤል ራሷን የመጠበቅና በጋዛ ታግተው የነበሩ እስረኞችን የማስፈታት መብቷን እንደምታስጠብቅ ተናግረዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁም የአይሲስን ውንጀላ ጸረ ሴማዊና በእስራኤል ሉዓላዊነት ላይ ያነጣጠረ አሳፋሪ ጥቃት ነው ብለውታል። የዓለም መሪዎች በራይሲ ሞት የተሰማቸውን ሐዘን በመግለጽ ላይ ይገኛሉ። አሜሪካ በራይሲ ሞት የተሰማትን ሐዘን ብትገልጽም የሰብአዊ መብት አያያዛቸውን ነቅፋለች። የዓለም መሪዎች የኢራኑ ፕሬዚዳንት ኢብራሂም ራይሲ እና የውጭ ጉዳይ ሚኒስትር ሁሴን አሚር አብዶላህያን በሄሊኮፕተር አደጋ ሕይወታቸውን በማጣታቸው የተሰማቸውን ሐዘን በመግለጽ ላይ ይገኛሉ። የፓኪስታን፣ ሩሲያና ሌባኖስ መሪዎች ራይሲ የተከበሩ መሪ እንደነበሩ ሲገልጹ፣ አሜሪካ ግን አስከፊ ብላ የገለጸችው የሰብአዊ መብት አያያዛቸው መታወስ እንዳለበት አሳስባለች። የአሜሪካ ድምጽ የኮንግረስ ዘጋቢ ካትሪን ጅፕሰን የላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። በኢራን አምስት የሐዘን ቀናት ታውጀዋል። ባለፈው እሁድ በሄሊኮፕተር አደጋ ሕይወታቸውን ያጡትን ፕሬዚደንት ኢብራሂም ራይሲ እና የውጭ ጉዳይ ሚኒስትር ሆሴን ኢምራብዶላሂ ሃን በማሰብ ላይ ናቸው። አሜሪካ በፕሬዚደንቱ ኅልፈት ምክንያት የተሰማትን ሐዘን በይፋ ገልጻለች። ሆኖም ግን በእንደ አውሮፓን አቆጣጠር 1988 ዓ ም በኢራን በሺዎች በሚቆጠሩ የፖለቲካ እስረኞች፣ ተቃዋሚዎችና ማጽያ ላይ ከሕግ ውጭ የተፈጸመውን ግድያ ጨምሮ በሰብዓዊ መብቶች ጥሰት ላይ የነበራቸው ሚና መታወስ እንዳለበት አስታውቃለች። የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ማቴው ሚለር የማንም ሰው ሕይወት ሲያልፍ እናዝናለን። በሄሊኮፕተር አደጋ ሰው ሲሞት ማየት የሚፈልግ የለም። ያ ግን ታሪካቸውን አይቀይረውም። እንደ ዳኛም እንደ ፕሬዝደንትም እጃቸው ላይ ደም አለ። ከራይሲ ሞት በፊት ምክትል ፕሬዝዳንት የነበሩት አሁን ተጠባባቂ ሆኖ የተሸሙት መሐመድ ሞክበር፣ የራይሲ ሞት በአገር ውስጥ ረብሻ እንደማይፈጠር ተናግረዋል። በውጭ የሚገኙ ኢራናውያን ግን ሰኞ እለት ደስታቸውን ሲገልጹ ተስተውለዋል። እነርሱ እንደሚሉት ለኢራን አሁን የለውጥ ሰዓት ነው። ጃቫድ ዳቢራን የኢራን ብሔራዊ የተቃውሞ ምክር ቤት የተሰኘው ተቋም ቃል አቀባይ ናቸው። ይህ በእርግጥ በኢራን የሚገኘውንና ተቃውሞውን ሲያሰማ የነበረውን ህዝብ የሚያበረታታ ነው። በኢራን የሚታየውን ተቃውሞ አንድ ደረጃ ወደፊት የሚወስድ ነው። ቪኦኤ ያነጋገራቸው አንድ ተንታኝ እንዳሉት ደግሞ የራይሲ ሞት በአሜሪካና በኢራን መካከል ባለው ግንኙነት ላይ የሚያመጣው ለውጥ የለም። አሌክስ ባታካን በመካከለኛው ምስራቅ ተቋም የኢራን ፕሮግራም ዲሬክተር ናቸው። ኢራንን ወይም እስላማዊ ሪፐብሊካዋን በተመለከተ የአሜሪካና ኢራንን ግንኙነት በተመለከተ የመሰሉ ቁልፍ ጉዳዮች ላይ ዋና ወሳኝ ሰው አልነበሩም። እነዚህ ጉዳዮች ላይ በግል የሚወስኑት አያቶላ አሊ ሀምኒ ናቸው። በተቀረው ዓለም መሪዎች በራይሲ ኅልፈት የተሰማቸውን ሐዘን ገልጸዋል። የቱርኩ ፕሬዚደንት ረቺፕ ታይፕ ኤርዶዋን ከዛደ ሀያትን ካይቤደን አላታን ራህመት በዚህ አሳዛኝ አደጋ የተሰማንን ጥልቅ ሐዘን መግለጽ እወዳለሁ። በፓኪስታን የአንድ ቀን ሐዘን ታውጀዋል። የውጭ ጉዳይ ሚኒስትሯ ኢሻቅ ዳር ለእስላማዊው ማኅበረሰብ እጅግ አሳዛኝ ቀን ነው፣ ሁላችንም አዝነናል። በታላቋ ቱርክ ፓኪስታንና በእስላማዊ ቅዱስ ማኅበረሰብ ያሉ ሁሉ እጅግ አዝነዋል። የሩሲያ ብሔራዊ ቴሌቪዥን ዜና አቅራቢ ዳሪያ ኮዝሎቫ ከፕሬዚዳንት ቭላዲሚር ፑቲን የተላከውን የሐዘን መግለጫ አንብባለች ራይሲ የበቁ ፖለቲከኛና የሩሲያ እውነተኛ ወዳጅ ነበሩ። በሁለቱ ሀገራት መካከል መልካም ጉርብትና እንዲኖርና ስልታዊ አጋር እንዲሆኑ የማይተካ ሚና ተጫውተዋል። የቻይናው የውጭ ጉዳይ ሚኒስቴር ራይሲ በሁለቱ ሀገራት መካከል ላለው ግንኙነት ቁልፍ ሚና እንደተጫውቶ አውስቷል። ቃላቀባዩ ዋንግ ዌብን ፕሬዚደንት ራይሲ ግን የኢራንን ደህንነትና መረጋጋት ለመጠበቅ እንዲሁም ልማትና ብልጽግና እንዲስፋፋ ራይሲ ከፍተኛ አስተዋጽኦ አድርገዋል። በቻይናና በኢራንና ቻይና መካከል ስልታዊና ሁሉን አቀፍ ትብብርን ለማጠናከር የማያቋርጥ ጥረት አድርገዋል። ከአፍሪካ ደግሞ የደቡብ አፍሪካው ፕሬዚደንት ሰሪል ራማፎሳ በኢራኑ ፕሬዚደንት ኢብራሂም ራይሲ ሞት የተሰማቸውን ጥልቅ አዘን ዛሬ ሰኘው ገልጸዋል። ብሪክስ የተሰኘውን የአገራት የኢኮኖሚ ትብብር ቡድን ኢራን እንድትቀላቀል ጋብዘው የነበሩት ራማፎሳ ደቡብ አፍሪካ ጠንካራ የሆነ የሁለትዮሽ ግንኙነት ያላት ኢራን ፕሬዝዳንቷ በአደጋ ህይወታቸው ማለፉ እጅግ አሳዛኝ ክስተት ነው ብለዋል። ኢራን ከ አምሳ ቀናት በኋላ ቋሚ ፕሬዚዳንቷን ትመርጣለች። ከካትሪን ጂፕሰን እንዲሁም ከኤፍፒ ለተገኘው ዘገባ እንግዶልኔኝ ዋሽንግተን ዲሲ። አስከትለን የምናልፈው ወደዚህ ወደ ዩናይትድ ስቴትስ የምርጫ ጉዳዮች ነው። ባይደንና ትረምፕ በመሳሪያ ባለቤትነት መብት ጉዳይ ላይ ያላቸውን ሚና የሚቃኝ ዘገባ ነው ተከታዩ የመሳሪያ ባለቤትነት ጉዳይ አሜሪካውያን መራጮችን የሚከፋፍል ነው። ፒው የተሰኘ የምርምር ማዕከል ባደረገው የአስተያየት ግምገማ መሰረት ከመሳሪያና ተያያዥ ደህንነት ጉዳዮች ጋር የሚመለከተው ክርክር መራጮችን እኩል ለእኩል በሚባል ደረጃ በተቃራኒ ጎራዎች አሰልፏቸዋል። እጩ ፕሬዚዳንታዊ ተፎካካሪዎቹ ጆ ባይደንና ዶናልድ ትራምፕም መሳሪያዎችና የመሳሪያ ቁጥጥርን በሚመለከት ተቃራኒ የሆነ አመለካከት አላቸው። የአሜሪካ ድምፁ ስካት ስተርን ያጠናቀረውን ዘገባ ቆንጅታዬ እንደሚከተሉት አቀርበዋለች። የምርምር ማዕከሉ የፒዩ መረጃ እንደሚያሳየው ከአሜሪካውያን አንድ ሶስተኛው የመሳሪያ ባለቤት መሆናቸውን የሚናገሩ ናቸው። መሳሪያ መታጠቅ ህገ መንግስታዊ መብት ነው። ይሁንና እንደዚህ እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ ም ፍሎሪዳ በሚገኝ ትምህርት ቤት እንደደረሰው ያለ ፖሊሶች በየክፍሉ የተደበቁ ተማሪዎችን ሲያስወጡ እንደሚታይበት የመሰለ ጥቃት በሚደርስበት ጊዜ ፕሬዝደንቶችን የሚመለከት የፖለቲካ ጉዳይ ሆኖ ብቅ ይላል። በፍሎሪዳው የሁለተኛ ደረጃ ትምህርት ቤት ተኩስ በተከፈተበት ጊዜ ፕሬዝደንት የነበሩት ዶናልድ ትራምፕ ከጥቃቱ ሰለባዎች ቤተሰቦች ጋር ተገናኝተው በመሳሪያ ስለሚፈጸም ጥቃት የሚከተለውን ተናግረው ነበር። ከመጠን በላይ ለረዘመ ጊዜ ቀጥሏል። በተደጋጋሚ ተፈጽሟል። አሁን መደረግ ያለበት እናደርጋለን። ትራምፕ ፕሬዚደንት በነበሩበት ጊዜ ይከተሉት የነበረው ፖሊሲ በአብዛኛው ያተኮረው የትምህርት ቤቶችን ደህንነት ጥበቃ ማጠናከር ላይ ሲሆን፣ መምህራንን እናስታጥቅ የሚል ሀሳብ ሰንዝረው ነበር። ባለፈው ቅዳሜ ከዋናው የመሳሪያ ባለቤትነት መብት አቀንቃኝ ቡድን ኤንአርኤ ጋር በነበራቸው ስብሰባ ባሰሙት ንግግር የራስን ደህንነት ለመጠበቅ መሳሪያ መታጠቅ ወሳኝ ነው ሲሉ ተናግረዋል። ሀገራችን ወደ ገሃነም እየወረደች ናት። ስግብግብ ቡድኖችና ጨካኝ ወንጀለኞች በየጎዳናዎቻችን ሰውን ያሸብራሉ። በእነኚህ ባጭበርባሪው ጆ ባይደን ደካማነት ምክንያት ወደ ሶስተኛው የዓለም ጦርነት አፋፍ በማምራት ላይ ነን። የቡድኑን ድጋፍ ሲቀበሉ ትረምፕ ባሰሙት ንግግራቸው ጆ ባይደንን ህግን ከሚያከብሩ ዜጎች ላይ መሳሪያ ሊነጥቁ በህገ መንግስቱ በሁለተኛው ማሻሻያ የተረጋገጠውን የመሳሪያ ባለቤትነት መብት ሊሰርዙ እየሞከሩ ናቸው በማለት ወንጅለዋቸዋል። ሁለተኛው የህገ መንግሥት ማሻሻያ ትርጉም ባለው መንገድ ሥራ ላይ እንዲውል ማድረግ አለብን። ያን ሳናደርግ ከቀረን ግን በዚች አገር ካሁን ቀደም ታይቶ በማያውቅ መጠን ሞትና ውድመት ይደርሳል። እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም ቴክሳስ ክፍለ ግዛት ውስጥ በሚገኝ የአንደኛ ደረጃ ትምህርት ቤት መሳሪያ የታጠቀ ታዳጊ ወጣት ተኩስ ከፍቶ 19 ተማሪዎችንና ሁለት መምህራንን በገደልበት ጊዜ ፕሬዚደንት ጆ ባይደን ባደረጉት ንግግር እርምጃ መውሰድ ይገባናል ሲሉ አሳስበው ነበር። እንደ ሀገር የመሳሪያ ባለቤትነት አቀንቃኞችን እረ ስለ እግዚአብሔር መቼን የምንጋፈጣቸው ብለን መጠየቅ አለብን። መደረግ ያለበትን ሁላችንም ውስጣችን ያውቀዋል። ስለ እግዚአብሔር መቼን የምናደርገው ከዚያም በማስከተል መሳሪያ ለመግዛት የሚፈልጉ ወጣቶችን በሚመለከት የገዢ የጀርባ ታሪክ ምርመራ ሰፋ እንዲደረግና ክፍለ ግዛቶች ለራሳቸውና ለሌሎች አደጋ ሊደቅኑ ይችላሉ በሚል ከሚያሰጉ ግለሰቦች ላይ መሳሪያ እንዲነጥቁ የሚረዳው በሁለቱም ፓርቲዎች አባላት የቀረበው ረቂቅ ሕግ የዋይት ሀውስን እና የምክር ቤትን ድጋፍ አግኝቶ ጸደቀ። ጆ ባይደንም በአሁኑ ጊዜ በተለይ የመሳሪያ ጥቃቶች በደረሱባቸው ማህበረሰቦች አካባቢ እነዚያም ጠንከር ያሉ ህግጋት በመጥቀስ የመረጡኝ ዘመቻ እያካሄዱ ናቸው። ባለፉት 30 ገደማ ዓመታት ባልታየ ደረጃ ከፍተኛ የሆነ የመሳሪያ ደህንነት ህግ ፈርም ያለው ሐዘን ለደረሰባቸው ማኅበረሰቦች ትርጉም አለው። እኔም የሐዘናቸው ተካፋይ ነኝ። አትላንታ፣ ሃፍ ሙንቬይ እና ሞንሬይ ፓርክ የደረሰውን አስታውሳለሁ። እንደ አውሮፓውያን አቆጣጠር በ2022 ዓ ም ሪፐብሊካኖች የዩናይትድ ስቴትስ የተወካዮች ምክር ቤቱን ከተቆጣጠሩት ወዲህ የመሳሪያ ቁጥጥርን የሚመለከት ሌላ ህግ ወጥቶ አያውቅም። ለዚህም በምክር ቤቱ የህዳጣኑ ዲሞክራቶች መሪው ሐኪም ጀፍሪ የትራምፕ ደጋፊዎችን ይወነጅላሉ። ዛሬ አሜሪካ እንደገና ታላቅ እናድርጋት ወይም የማጋ ጽንፈኞች እና ምንም የማያከናውነው በሪፐብሊካኖች የሚመራው ኮንግሬስ በወረርሽኝ ደረጃ ስላለው በመሳሪያ የሚፈጸም ጥቃት አንድም ትርጉም ያለው ስራ ሳይሰሩ ከከተማዋ በመውጣት ላይ ናቸው። በመራጮች ዘንድ መሳሪያ መታጠቅን በሚመለከት ያለው ክፍፍል በአመዛኙ የፖለቲካ አቋም ልዩነት መስመርን የተከተለ ነው። የፒው የምርምር ማዕከል አሃዛዊ መረጃ እንደሚጠቁመው የመሳሪያ ባለቤት ሊሆኑ የሚችሉ ሪፐብሊካኖችና ወደ ሪፐብሊካን ፓርቲው የሚያዘነብሉ የፓርቲው አባል ያልሆኑ መራጮች ቁጥር ከዲሞክራቶቹና ወደ ዲሞክራቲክ ፓርቲው ከሚያዘነብሉት መራጮች ቁጥር ከእጥፍ በሚበልጥ መጠን ይልቃል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። የመጀመሪያው ምዕራፍ እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ ነው የምንሻገረው። የሁለተኛው ምዕራፍ የመጀመሪያው ዘገባ ንግድና ምጣኔ ሀብት ላይ ያተኩራል። ኢትዮጵያ ወደ ውጭ ከላከቻቸው ምርቶች በ9 ወራት ጊዜ ውስጥ ከሁለት ነጥብ 5 ቢሊዮን ዶላር በላይ ገቢ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የሚኒስቴሩ የኮሚኒኬሽን ኃላፊ በላይነሽ ረጋሳ ለአሜሪካ ድምጽ እንዳሉት የተገኘው ገቢ የእቅዱን ሰባ በመቶ ማሳካት የቻለ ነው። ካለፈው ዓመት ተመሳሳይ ጊዜ ሲነጻጸርም 122 ሚሊዮን ዶላር ቅናሽ አለው። የምጣኔ ሀብት ባለሙያው አቶ ክቡር ገና ሀገሪቱ ወደ ውጭ ከምትልካቸው ምርቶች የምታገኘው ገቢ በየጊዜው እየቀነሰ መምጣቱን ይናገራሉ። የሰላም እጦት የዋጋ ንረትና የምርታማነት አለማደግ ለተገኘው ገቢ አነስተኛ መሆን ምክንያት መሆናቸውን ጠቅሰው የመንግስት ችግሮችን መፍታት ይኖርበታል ብለዋል። አስማማየ ነው፣ በዚህ ዙሪያ ዘገባ አለው። ኢትዮጵያ በዘጠኝ ወራት ውስጥ ወደ ውጭ ከላከቻቸው ምርቶቿ ሶስት ነጥብ አምስት ቢሊዮን ዶላር ገቢ ለማግኘት አቀደ የነበረ ቢሆንም ማሳካት የቻለችው ሁለት ነጥብ አምስት ቢሊዮን ዶላር መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የተገኘው ገቢ የቅዱት ሰባ መቶ ማሳካት የቻለ እንደሆነ የሚገልጹት የሚኒስቴሩ ኮሚኒኬሽን ስራ አስፈጻሚ በላይነሽ ሸረጋሳ ከተገኘው ገቢ ወደ ውጭ የተላኩ የግብርና ምርቶች ቀዳሚውን ድርሻ እንደሚይዙ ተናግረዋል። የግብርና ምርቶች ሰባ ሶስት ነጥብ ስድስት ፐርሰንት ማኑፋክቸሪንግ ሀምሳ አንድ ነጥብ አምስት አራት ማዕድን ስልሳ ስድስት ነጥብ አምስት ሶስት እንዲሁም ደግሞ ኤሌክትሪክ እና ሌሎች ምርቶች ደግሞ ወደ ሰባ አንድ ነጥብ ሁለት አምስት ፐርሰንት ያተጠጠማቸው ነው ማለት ነው። እንደ ንግድና ቀጠናዊ ትስስር ሚኒስቴር ደግሞ ክትትል የምናደረግባቸው ምርቶች ደግሞ ለብቻ ተለይተው ያሉ ምርቶች ናቸው ጥራጥሬና ቅባት እህሎችን ጨምሮ ማለት ነው የቁምሳት አለ የብርዕ አገዳ ሰብሎች አለ እና በዚህ ደግሞ ባለፉት ዘጠኝ ወራት ማለት ነው በሁለት ሺ አስራ አምስት በጀት ዓመት ያገኘነው ውጤት ስድስት መቶ ዘጠና ዘጠኝ ነጥብ አስራ አንድ ሚሊዮን ዶላር ባለፉት ዘጠኝ ወራት እንደ ንግድ ሚኒስቴር ክትትል በምናደረግባቸው ምርቶች የተገኙ ናቸው ማለት ነው። የሚኒስቴሩ ሪፖርት እንደሚያሳየው ባለፉት ዘጠኝ ወራት የተገኘው ገቢ ከአምናው ተመሳሳይ ጊዜ ጋር ሲነጻጸር የአንድ መቶ ሀያ ሁለት ሚሊዮን ዶላር ወይም የአራት ነጥብ ስድስት በመቶ ቅናሽ አለው። የምጣኔ ሀብት ባለሙያው አቶ ክቡርገና ሀገሪቱ ወደ ውጭ ከምትልካቸው ምርቶች የምታገኘው ገቢ በየጊዜው እየቀነሰ ስለመምጣቱ ይናገራሉ። ሀገሪቱ ያለችበት የሰላም ሁኔታ ንግድን ለማስፋፋት የሚያስችል አይደለም ይላሉ። የውጭ ንግዱ በጣም ደካማ ነው። በመሰረቱ ራሱ የኢትዮጵያ የውጭ ንግድ ስንመለከት እና እቅድም ተደርጎ በእቅዱ በተወጠነበት ወቅት ይመስለኛል የዓለም ኢኮኖሚውም የተዳከመበትም ሆኖ ያንን መሰረት አድርጎ ይመስለኛል እቅዱ ራሱ ወደ ሶስት ቢሊዮን እንዲሆን የተደረገው እንጂ ከዛ በላይም መታቀብ ነበረበት ብዬ ነው የምገምተው። የተገኘው ውጤት እንደሚያሳየው የታሰበው ዕቅድንም ለማ ለማሟላት እንዳልተቻለ ነው። በመሰረቱ ምንድን ነው የሀገሪቷን ሁኔታ ስንመለከት የተለያዩ የውጭ ንግድን ሊያስፋፉ በተለይ የሚያስችል ሁኔታ በጣም ተገድጓል። ጦርነቱ አለ። ጦርነቱ ያስከተለው ደግሞ ኢንቨስትመንት መቀነስ አለ አለመረጋጋት ስላለ በተፈለገው መጠንም ቢዝነስ መስራት አልተቻለም። ከአንድ ቦታም ወደ አንድ ቦታ ለመንቀሳቀስ ፍርሃትም አለ። ያ ባለበት ሁኔታ ንግድ ተስፋፍቶ ደረስ የሚቻልበት ቦታ ላይ ይደረሳል ተብሎ መገመት አይቻልም ነበር። ውጤቱ ይኸው ሪፖርት በግልጽ ያስቀመጠው ይመስለኛል። የንግድና ቀጠናዊ ትስስር ሚኒስቴር በአገሪቱ ያለው የኮንትሮባንድ ንግድና፣ ተደራራቢ ኬላዎች መኖር ወደ ውጭ ከተላኩ ምርቶች የሚገኘው ገቢ መቀነስ ምክንያት እንደሆነ ይገልጻል። ይህም ሆኖ ሚኒስቴር መስሪያ ቤቱ በሚከታተላቸው ምርቶች የተሻለ ገቢ ተገኝቷል ሲሉ የተቋሙ የኮሚኒኬሽን ኃላፊ በላይነሽ ረጋሳ ለአሜሪካ ድምፅ ተናግረዋል። እኛ ክትትል በምናረግባቸው ምርቶች ከመቶ በላይ አፈጣጠማችን ማለት ነው ይበልጥ የጥራጥሮና ቀባት ሎች በዋናነት ማለት ነው እኛ የምናደረግባቸው የተወሰነ ደግሞ ዝቅተኛ ፈጠጠን ያላቸው አሉ። አብዛኛውን ግን በዚህ በእኛ ክትትል ምርቶች ውስጥ እንዳልኩ ከመቶ ፐርሰንት በላይ የሆኑ አፈጣጠምና ከባለፈውን በጀት አመት ጋር ስናነጻጽረው ከፍተኛ የሆነ ልዩነት ያለባቸው ናቸው። ያው እንደ ሀገር ደግሞ በዚህ ጉዳይ ይበልጥ ኤክስፖርት ላይ ደግሞ ችግሮች የሉ ማለት አንችልም። ችግሮች ይታያሉ በዚሁ ዘርፍ ላይ ማለት ነው ይበልጥም ደግሞ የኮንትሮባንድ ዋናው ነው እና ዝቅተኛ ፈጻጸም ታየባቸው የምንላቸውን ላፈጻጸሞች ምክንያት ኮንትሮባንድ በዋናነት ህገ ወጥ ነት በምንለው ኬላዎች መበራከል አላስፈላጊ ከዚህ ከሰላም መጠጥታ ውጭ የተቋቋሙ ኬላዎች እንቅፋት ናቸው ማለት ነው። ይህ ምንድነው ከጉምሩክ ጋር ከገቢዎች ጋር በጋራ በመሆን የሚሰሩ ስራዎች ናቸው። እነሱ ከሚያውቋቸው ውጭ ያሉ ኬላዎችን የማስነሳት ስራዎችን በጋራ በምንሰራቸው የቅንጅት ስራዎች አንዱ ትኩረት ተደርጎበት እየተሰራ ያለው በዋናነት በአሁኑ ሰዓት እነዚህ ዙሪያ ላይ ነው ማለት ነው። ምርቶችን ወደ ውጭ በመላክ ላይ የተሰማሩ ባለሀብቶች የሚገጥማቸውን የአስተራርና ቢሮክራሲ ችግሮች ለመፍታትም አገልግሎቶችን በቴክኖሎጂ የማዘመን ስራዎች እየተከናወነ እንደሚገኝ ኃላፊዋ በላይነ ሸረጋሳ ተናግረዋል። ሪፖርቱ ዝርዝር ሁኔታን አላስቀመጠም የሚሉት የምጣኔ ሀብት ባለሙያው አቶ ክቡር ገና በበኩላቸው ሀገሪቱ የገጠማት የውጭ ምንዛሬ ጥረት በድንበር አካባቢ የሚካሄዱ ህገወጥ ንግድን ጨምሮ አጠቃላይ የውጭ ንግድ ሁኔታውን የሚያሳይና ለቀጣይ የፖሊሲ መፍትሄ ሀሳቦች የሚያግዙ ነው ሊዘጋጅ ይገባ እንደነበረም ተናግረዋል። ከዘርፉ የሚገኘውን ገቢ ለማሳደግም ሊደረጉ ይገባሉ ያሏቸውን ምክረ ሀሳቦች አመላክተዋል። አሁን ባለው አቅጣጫና አሁን ባለው ፖሊሲ የምንቀጥል ከሆነ ከዚህ የተለየ ነገር የሚታይ አይመስለኝም። በእርግጥ የፖሊሲ ለውጦች ለመደረግ እንቅስቃሴ አለ ማለት በአጠቃላይ ባለፉት ሶስት አራት አምስት ወራት የፕራይቬታይዜሽን እንቅስቃሴ አለ ተብሎ እንግዲህ ይህ ከፖሊሲው እነዚህ ሁኔታ ለመቀየር ታስቦ ይደረጋል የተባሉ የፖሊሲ ለውጦች ናቸው። ፕራይቬታይዜሽን በዛ መልኩ ይንቀሳቀሳል ተብሏል። የስቶክ ኤክስቼንጅ ሊከፈት ታስቧል ይባላል። የተለያዩ የመንግስት ድጋፍ ሊቀርብባቸው የሚችሉ ኤሪያዎች ተለይተዋል ይባላል። ግን በአጠቃላይ የመጀመሪያ መፈታት ያለበት ነገር እስካልተፈታ ድረስ ይህም የሰላሙ ጉዳይ ነው። የሰላሙ ጉዳይ መፍትሄ እስካላገኘ ድረስ የውጭ ኢንቨስተር ሊመጣ የሚችልበት መንገድ በጣም ጠቦ ነው ማ ሀገር ውስጥም ቢሆን ሰላም እስከሌለ ድረስ እና ንብረቱ እስካልተጠበቀለት ድረስ አንድ ባለሀብት ማለት ነው ገንዘቡን ንግድ ላይ ለማውጣት ያስቸግሯል። ይህ ቁጥር አንድ ነው። ቁጥር ሁለት የኢንፍሌሽንን ጉዳይ ስንመለከት በጣም አስቸጋሪ ሁኔታ ላይ ነው ያለው። ሰላሳ በመቶ ላይ ነው ያለው። ያ የሚያሳየው በሌላ አነጋገር ምርት በበቂ ሁኔታ አይቀርብም ማለት ነው፣ ለነዋሪ ያንን ምርት ለማቅረብ ያስቸገሩ ሁኔታዎች አሉ። ለምሳሌ የማዳበሪያ ጉዳይ ሊሆን ይችላል፣ የሰው ሀይል ጉዳይ ሊሆን ይችላል እና መታየት ያለባቸው ጉዳዮች በሙሉ በተለይ ደግሞ ኤክስፖርትን በሚመለከት ስለሆነ የምናወራው ለኤክስፖርት ለማድረግ ተዘጋጁ የታነጹ ድርጅቶች አሉ ወይ የሚለው እነዚያስ ድርጅቶች ቢኖሩ ይህንን ኤክስፖርት ሊያንቀሳቅሱ የሚችሉበት ሁኔታዎች ተፈጥሮ አሉ የሚለው መመለስ ያለበት ይመስለኛል። ከፍተኛ የውጭ ምንዛሬ ጥረት ያጋጠማት ኢትዮጵያ በቅርቡ ያለባቸውን እዳ በጊዜው መክፈል ካልቻሉ ሶስት የአፍሪካ ሀገራት አንዷ መሆኗ መገለጹም የሚታወስ ነው። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ። ዝግጅታችን ሐኪሞን ይጠይቁ ነው በዓለም ዙሪያ ለአይምሮጥ ለአይምሮ ጤና ግንዛቤ ማስጨበጫነት በተመረጠው በዚህ በያዝነው ወርሃ ግንቦት ልዩ ትኩረት ባደረገባቸው የአይምሮ ጤና ነክ የተለያዩ ጭብጦች ዙሪያ የተካሄደ ውይይት ነው የሚቀጥለው። የውይይቱ ተሳታፊዎች የዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህር ተመራማሪና የነርቭ እና የአይምሮ ሐኪሙ ፕሮፌሰር ዮናስ እንዳለገዳ እንዲሁም ደግሞ የካናዳ የደልሃውሲ የዩኒቨርሲቲ የአይምሮ ሕክምና መምህር ተመራማሪና ሐኪሙ ዶክተር ተሾመ ሽብሬ ናቸው። ባለፈው ሳምንት የተጀመረው ተከታታይ ውይይታቸው እንደሚከተለው ተሰናድቷል። አሉላ ከበደ ያቀርበዋል። ዶክተር ተሾመ ባለፈው ሳምንት ባደረግነው በቀደመው ቃለ ምልልሳችን ወቅት ጠቀስ እንዳደረግኩት እርስዎ በስፋት ጥናት ካደረጉባቸው የአእምሮ ጤና እውከቶች አንዱ በእንግሊዝኛው አጠራር ስኪዞፍሬኒያ የተባለውና የሰዎችን የማሰብና የማሰላሰል አቅም የሚቀማ ስሜትና ጠባይን የሚያውቅ በጥቅሉም አንድ ሰው ከተጨባጩ እውነታ ተቆራርጧል የሚባልበትን ሁኔታ የሚከስት የህመም አይነት በደምሳሳው ነው ለመግለጽ የሞክረው። ብዙ ጥናትና ምርምር ካደረጉበት ዘርፍ አንጻር በዚህስ በኩል የሕክምና ሁኔታ የአእምሮ ጤና ግንዛቤ ምን ይመስላል? ሲቶፍሬኒያ በአስተሳሰብን፣ ከሰዎች ጋር ያለውን ግንኙነት፣ ለራስ የሚሰጠውን እንክብካቤ በአጠቃላይ የመማር፣ የመስራት፣ የዕለትተዕለት ኑሮን የመምራት ሁኔታ ሁሉ በጣም የሚያውክ ከፍተኛ የሆነ አእምሮ መም ነው። የሚጀምረው በጣም በወጣትነት ጊዜ ነው። በወንዶች በአመዛኙ አምስት አመት እና ከዛ በፊት ለሴቶች ደግሞ ወደ ሰላሳ አምስት አካባቢ አማካይ ነው። አንዳንድ ጊዜ ሴቶችም ቀደም ብለው ሊያገኙ ይችላሉ፣ ይህንን ችግር ወንዶችም ደግሞ ረፈድ አድርጎ ሊጀምርም ይችላል። ስለዚህ በጣም አምራች የሆነውን ዜጋ የግለሰቦቹን ቤታማሚዎቹን በጣም ምርታማ ሊሆን ይችል የነበረውን እድሜያቸውን እና ህይወታቸውን የሚያወቅ ህመም ስለሆነ በጣም ከባድ እንደሆነ ነው የምንረዳው። ስለዚህ ህመም የሚረዱትን ነገሮች የረዥም አመት ጥናት ተደርጓል። ባለፉት ሰባ ሰማኒያ አመታት ውስጥ ህመሙን የሚቆጣጠሩ መድኃኒቶች ግኝቶች ተደርገዋል። ግን በአጠቃላይ ነው ነው የሚቀጥለው። ይህንን ህመም ምን እንደሚያመጣው ለማግኘት እስከዛሬ የተደረጉ ጥናቶች በትክክል የደረሱበት ነገር አለ ለማለት ያስቸግራል። ምክንያቱም ለምሳሌ የዘረመል ጥናቶች ሲጀመሩ ከፍተኛ የሆነ ተስፋ ነበረ። ምክንያቱም እንደ ስኪዞፍሬኒያ ያለው ህመሞች የትኛው ዘረመል ላይ ችግር እንዳላቸው ወይም እነዚህ ግለሰቦች የትኛው ዘረመል ላይ ህመሙን የሚያመጣ አይነት ችግር እንዳለ የሚታወቅ አይነት መስሎ ነበር። እነዚያ ነገሮች ግን ከሀያ አምስት ሰላሳ አመት በኋላም ብዙም ይን ያክል ፈቀቅ ያሉ አይደሉም። ምክንያቱም አንድ ጂን ወይም አንድ ዘረመል ሳይሆን በርካታ በመቶ የሚቆጠሩ ስለሆኑ የዚህ ህመም አምጪ ነው ይሄ ነው ለማለት የሚያስተፍሩ አይደለም። በአጠቃላይ ያለው ሁኔታ ከቀን ወደ ቀን የተሻሻሉ ነገሮች አሉ ህመሙ ላይ በሚደረጉ ጥናቶች፣ መድኃኒት ላይ በሚደረጉ ጥናቶች፣ ህመሙ ሀይ ሪስክ በሚባል ወይም ደግሞ በቤተሰብ ምክንያት ይሁን ወይም ደግሞ በልጅነታቸው አንዳንድ ምልክቶችን በማሳየት ይሁን ለዛ ህመም የተጋለጡ ናቸው ተብሎ የሚታሰቡ በለጋ ዕድሜ ላይ ያሉ ሰዎችን በመከታተል የሚያስፈልገውን የስነ ልቦና ክትትልና ምክር በማድረግ የሚያስፈልገውንም መድኃኒት ደግሞ በጊዜ በመስጠት እና የተለያዩ ደጋፎችን በማድረግ ህመሙ ቶሎ እንዳይነሳ ወይም ደግሞ በጣም እንዲዘገይ የማድረግ ወይም ደግሞ የህመሙ ሂደት በጣም የተፋጠነ እንዳይሆን እና የቀን ተቀን ኑሯቸውን እንዳያወቅ የማድረግ አንዳንድ ነገሮች ከዛሬ ሀያ አምስት ሰላሳ አርባ ዓመት በፊት ከነበረ ሁኔታ ጋር ሲተያይ በብዙ ሀገሮች እንዲህ አይነት ነገሮች አሉ። ግን ይህም በጣም አስቸጋሪ ነው። ከሀገር ሀገር ይለያያል። ችግሮቹን እንግዲህ የምናያቸው ችግር ሆነው ከመምጣታቸው ሁኔታ ጋር ብቻ ሳይሆን እነዛን ችግሮች ለመቀልበስ መሬት ላይ ያሉ ሁኔታዎች የገንዘብ ይሁን የሕክምና ይሁን የባለሙያ ይሁን የተለያዩ ምንጮችን በማገናኘት እነዚህን ነገሮች ቀለል ያለ ሂደት እንዲኖረው የማድረግ ጥረቶች ከሀገር ሀገር ይለያያል። በአጠቃላይ ይህ ህመም ከባድና ኑሮን ህይወትን የሚያወቅ ሆኖ የቀጠለ ነው ብዬ ነው የማስበው። ፕሮፌሰር ዮናስ ወደ እርስዎ ልሻገር። ስለ ህመሙ ሰዎች ዘንድ ያለን አስተሳሰብ ማዳበርም ይጠይቃልና ሰዎችን ማግለል የተለመደ ስር የሰደደ የሚታወቅ ነገር ነው። የአእምሮ ህሙማን ይገለላሉ። በእኛም ሀገር ሆነ በሌላውም በትምህርቱም ገፋ ያደረገው ሰው ሳይቀር የአእምሮ ህመምተኞችን የመግፋቱ የማግለሉ ነገር ስር የሰደደ እንደመሆኑ በጠባይ እንኳን እንደው ለየት ያለ ጠባይ ያለው ሰው ሲታይ እሱ እብድ ነው ይባላል። በአሉታዊ ነው እንግዲህ የሚገለጸው እና የኩላሊት ወይም የጉበት ወይም የልብ ህመም ያለው ሰው በዛ መንገድ አይገለልም። እንደው በልምዶ ምን ቢደረግ ይሄን ጊዜ ፍሬያማ ያደርገዋል፣ ይላሉ ሰዎች ስለ አእምሮ ህመምተኛ ሲያስቡ ምን ቢያስቡ ይመኛሉ? እዚህም ሀገር ሆነ ኢትዮጵያ፣ በየአገሩ ያለ ችግር የአንጎልን ችግር ሰዎች በተለየ መልክ ማየት ነገር አለ ለምሳሌ አክል ይሄ የመርሳት በሽታ በዚህ በአልዛሃመር ሰዎች ሲያጋጥማቸው ወዲያውኑ በመስሪያ ቤትም በየቦታው ከንደን አይችልም ወደዚህ ግለሰቡን የማግለልና እንደውም ጭራሽ ከድጡ ወደ ማጡ መግፋት አይነት ነገር አለ እንግዲህ ይሄ ህብረተሰብ ሳይንሱን እየተረዳ እያወቀ ሲሄድ እየቀነሰ ይሄዳል። ለምሳሌ አክል በዚህ በሽታ አሜሪካን ሀገር ያለው የአልዛሃይመር አሶሲዬሽን ትልቅ ሚና ተጫወታል። አንድ ቤተሰብ ውስጥ አንድ አልዛሀመር የአእምሮ በሽታ የያዘው ሰው ሲኖር ህብረተሰቡን በማስተባበር ድጋፍ ኮሚቴ የሚባሉ አሉ። እዛ ሄዳል ሰው እዛ ስለ በሽታው የነርቭ ሴሉ እንዴት እንደሚሞት እና ያ የነርቭ ሴል ደግሞ አንዱ ምን እንደሚቆጣጠር አንደኛው ስሜትን የሚቆጣጠር፣ አንደኛው ማስታወስን የሚቆጣጠር፣ አንደኛው እንደዚህ ያሉ ትምህርት ይሰጣል። እና ትምህርት በተሰጠ ቁጥር ልክ እንደ ማንኛውም የሰውነት ክፍል አንጎልም በበሽታ ሊያዝ እንደሚችል፣ ኩላሊት በሽታ አሁን ግፊት ደም ግፊት ሊያመጣ ይችላል። የስኳር በሽታ መልሶ የኩላሊት በሽታ ያመጣል። እንደዛ እንደ ስኳር በሽታ እንደ ደም ግፊት፣ ጉበት ህመም እንደዛ እንዲታይ ለማስተማር፣ ለማስረዳት የተደረገ ነው። ለውጥ አለ። ሰው አሁን የተሻለ ስለ አእምሮ ህመም መወያየት፣ መነጋገር ጀምሯል ግን ብዙ ይቀራል። ግን ሁለት ለመናገር ለውጥ አለው። ብዙ መሻሻል ያለ ገና ብዙ የሚቀርማል። ከመደበኛ የህክምና አሰጣጦች ውጭ አንድ ህመምተኛ ሊረዳበት ይችላል የሚሉት የህክምና ዘዴ ወይም መንገድ ካለ ፕሮፌሰር ዮናስ የአኗኗር ዘይቤን ብቻ በመለወጥ ከቦታ ቦታ መዘዋወር እንዴት ሊጠቀም እንደሚችል አስረድተዋል። በእርሶም በኩል ከዛ አንጻር የሚያዩት ነገር ካለ አያይዘው ቢነግሩ ነው። በየቀኑ እየወጣ ያለ አንድ ትልቅ መረጃ የአካል እንቅስቃሴ አሁን እኔ እንኳን በሳምንት በዚህ ላይ የሚወጡትን አንዳንድ ወረቀቶችን እናያለን አንዳንድ ጊዜ አንዳንዶቹ የመጀመሪያ ደረጃ ጥናቶች ናቸው ሌሎቹ ደግሞ ብዙ ጥናቶች አንድ ላይ ሪቪው ይባላል ሌሎች ደግሞ ሜታ አናሊሲስ ብዙ ሪቪው የተደረጉ እና ብዙ ጥናቶች አንድ ላይ ተደምረው እንደገና አናላይዝ ተደርገው ሲወጡ ውጤቱን በጣም ከፍ ያደርጉታል የውጤቱን ተአማንነት በጣም ይጨምሩታል እንዲህ አይነት ብዙ መረጃዎች እየወጡ ስለሆነ ለምሳሌ መጠነኛ ደረጃ ያለው አንዛይቲ ወይም የጭንቀት ህመም፣ የድባተ ህመም በዚህ ሊረዳ እንደሚችል መከላከልም እንደሚችል፣ ሌላው ደግሞ ሜዲቴሽን ጥሞና፣ እንዲህ አይነት ነገሮች ለምሳሌ አሁን ሳይንስ ስላመጣ ብቻ ሳይሆን አባቶቻችን መጽሐፍ በተለይ መንፈሳዊ መጽሐፎችን እያነበቡ በሱ ላይ የጥሞና ጊዜ ለብቻቸው ሆነው በሚወስዱበት ጊዜ ወይም ደግሞ መንፈሳዊ የሆኑ ነገሮች ላይ ሲያተኩሩ ወይም ሌሎች ደግሞ በጣም ደስ የሚሏቸው ሙዚቃ ሊሆን ይችላል። በተለያየ አይነት ሁኔታ የጥሞና ነገር ውስጥ በሚያልፉበት ጊዜ አካባቢያቸውም አይምሯቸውን ሊያጨናንቅ የነበረውን አሉታዊ የሆነ ነገር ከማሰብ አይምሯቸውን ሰብሰብ እንዲያደርጉና አዎንታዊ በሆነ ነገር ላይ፣ ደስ በሚያሰኝ ነገር ላይ እንዲያሳርፉ ያደርጋቸዋል። ይህ አንድ ጊዜ ሁለት ጊዜ የሚደረግ ሳይሆን እንደ ልምድ ደግሞ በርከት ላለ ጊዜ በሚደረግበት ጊዜ ውጤቱ እጅግ በጣም ከፍተኛ ነች። ፕሮፌሰር ዮናስ የአእምሮ ህመምተኛ ተለይቶ በር ከሚዘጋበትና ከሚታሰርበት አሁን በዘመናዊ ሕክምና እየተረዳ የዕለት ተዕለት ስራውን ማከናወን እንዲችል እስከሚረዳበት ድረስ ረዥም መንገድ ተጉዟል። ከዚህ አንጻር ቀደም ካሉ ጥናቶችና ምርምሮች፣ ሙከራዎች የሚገናኙ አሊያም አይነተኛ የሚሰኙ ለውጦች ካመጡ የሕክምና መንገዶች ጋር የሚያዛምዷቸው ወደ ኋላ መለስ ብለው ሊያዩቸው የሚችሏቸው የሙያ አጋሮችዎ ስራዎች ካሉ ያስገኙትንም ፍሬ እንዲሁ ጨምረው ቢያስረዱን፣ አመሰግናለሁ። አሉላ አልበርት ኤልስ የሚባሉ ሰው እንድናያዩት፣ መቶ ሰዎች አሰቃቂ ነገር ካጋጠማቸው መቶውም የድብርት በሽታ ላይዛቸው ይችላል። ለምንድን ነው ፈረንጆቹ አድቨርስ ኢቨንት ኤ አንድ ኢሞሽናል ኮንስኮንስ ሲ፣ ይሄ አሰቃቂው ነገር መቶውም ሰው ላይ ተመሳሳይ ውጤት የለውም ለምንድን ነው ብለው አጥንተው? ከኤ ወደ ሲ በኤና ሲ መሀል ቢ አለ? ብሊፍ የሰውየው አመለካከት፣ አተረጓገም ያ ሁኔታ ኤቢሲ ሞዴል የሚል አወጡ። ሌላው ፕሮፌሰር ስቲቨን ሲ ሄይስ ያገኙት አክት ይባላል። አክሴፕታንስ ኮሚትመንት ቴራፒ ምናልባት ለኢትዮጵያ ጠቃሚ ሊሆን ይችላል ብለን አጥንተን ሪቪው ጽሁፍ አውጥተን አትመናል። ኢትዮጵያ ካሉ ከነ ዶክተር ተፈራ በየሮ ከነ ፕሮፌሰር መስፍን ጋር ሆነን በሁለት ሺህ ሀያ አንድ ያወጣነው አለ ለአክት አክሴፕታንስ ኮሚትመንት ቴራፒ ያንን ባለሙያዎች ቢያዩት ጠቃሚ ሊሆን ይችላል ብዬ አገምታለሁ። አመሰግናለሁ ፕሮፌሰር ዮናስ እንዳለገዳ፣ ዶክተር ተሾመ ሽብሬ የወረሃ ግንቦትን የአእምሮ ጤና ግንዛቤ መስጫ ምክንያት በማድረግ ላደረግነው ሰፊ ውይይት ለጊዜያችሁ አመሰግናለሁ። እንደ ወትሮው ሁሉ በሌሎች መሰል ጥያቄዎችና ውይይቶች እንደምናገኛችሁ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ አሉና የመጨረሻው ዘገባችን አካባቢ ጥበቃ ላይ ያተኩራል። የአሜሪካ ድምፁ ኦስካር ሳልባን ያጠናቀረውን ዘገባ ሀብታሙ ስዩም ነው የሚያቀርብልን። አንድ የቬንዙዌላ አርቲስት የፕላስቲክ ቆሻሻዎችን ወደ ውብ ስነ ውበት ወይም ደግሞ የከተማ መስህብነት እየቀየረ ነው ይለናል ዘገባው። ወደዛው እንለፍ። በያዝነው ዓመት መጀመሪያ ኦስካር ኦሊቫሬዝ ይህንን ፓናማ ውስጥ የሚገኘውን ከተንቆጠቆጡ የኪነ ጥበብ ሥራዎቹ መካከል አንዱን አጠናቀዋል። ጠጋ ብላችሁ ተመልከቱት። ሙሉ በሙሉ የተሠራው ከፕላስቲክ ጠርሙስ ክዳኖች ነው። በሺዎች የሚቆጠሩት ክዳኖቹ የተሰባሰቡት በመቶዎች በሚቆጠሩ በጎ ፈቃደኞች ነው። ሂደቱ ምን ያክል የፕላስቲክ ተረፈ ምርቶች በአካባቢው እንደነበሩ ያሳየ ሆኗል። ኦስካር ይህንን ይላል። ብዙ ሰዎች መሰል የተጣሉ ቁሶች ስለመኖራቸው ለመጀመሪያ ጊዜ ያወቁት በግድግዳው የኪነጥበብ ስራ ሂደት ወቅት ካገዙኝ በኋላ ነው። ብዙዎቹ ተሳታፊዎች ፕላስቲክን በወትሮ ሁኔታ ዳግም እንደማይመለከቱ ተናግረዋል። ኦሊቫርስ በላቲን አሜሪካ ከሰራቸው ግዙፍ ስራዎች መካከል ሁለተኛው ነው። ከሁሉም ግዙፉን ከአራት መቶ በላይ ክዳኖችን የፈጀውን ስራ የሰራው በተወለደባት ቬኔዙዌላ ነበረ። ሁለት መቶ ሜትር ለሚረዝመው የኪነጥበብ ስራ እንደ ስዕል ሰሌዳ ሆኖ ያገለግለው የግራንድ ሆቴል ናሳኒዮ የውጭ ግድግዳ ነው። ሆቴሉ በፓናማና ኮስታሪካ ድንበር ላይ የምትገኘው ዴቪድ ሲቲ ውስጥ ይገኛል። እያንዳንዱን የጠርሙስ ክዳን በመጠቀም ኦሊቫሬዝ ኪነጥበብንና መልእክትን በአንድ ላይ ይከውናል። ብዙዎቹ ጽዳጅ አድርገው የቆጠሩትን ነገር ጥበባዊ እይታ መስጠት በእያንዳንዱ ነገር ላይ ያለኝ ምልከታ ቀይሮታል። በዚህ ዓመት የካቲቱር ላይ የዴቪድ ከተማ ነዋሪዎች የዚህ የጋራ ጥረት አባላት ሆነዋል። በጎ ፈቃደኞቹ ሥራው ለተሻጋሪ ጥበብና መልሰው ጥቅም መዋል ተግባር የባለቤትነትና አድናቆት ስሜት እንደፈጠረባቸው ይናገራሉ። ቬሮኒካ ሌዝካነው ከበጎ ፈቃደኞቹ መካከል አንዷ ናት። በሌሎች የኪነ ጥበብ ሰዎች ዘንድ ማየት ከለመድ ነው የተሻገረ ኪናዊ እይታ መንገድ አመላክቶናል። እነዚህ የጠርሙስ ክዳኖች ፓናማ በየዓመቱ ከምትጥለው 200 ቶን የሚመዝን የፕላስቲክ ጽዳጅ አካል ናቸው። ለመልሶ ጥቅም የዋለው አምስት በመቶ ብቻ ነው። የአካባቢ ጥበቃ ባለሙያዎች የኦስካር ኦሊቫሬዝን ሥራ አድንቀው ሥራው ግን ንቃተ ሕሊናን ብቻ ከማምጣት በዘለለ ችግሩን አይፈተውም ይላሉ። የተከበራችሁ ተመልካቾቻችን የምሽቱ መሰናዶ ተጠናቋል ኤደን ገረመው መርሃ ግብሩን በመምራት ጽዮን ግርማ በዋና አዘጋጅነት ንጉሥ ሳምሬ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ ባለሙያዎች ጋር አብረናችሁ ነበር በነገው ምሽት እንገናኝ ጠናስጠለን